It's ለሶስት ወራት ያህል ክስ ሳይመሰረትባቸው ታስረው የቆዩት ዘጠኝ ጋዜጠኞችና ጸሐፊዎችን ከአንድ ሌላ ተጠርጣሪ ጋር ዛሬ አቃቤ ሕግ በአሸባሪነት ከሷቸዋል። የተመሰረተው ክስ በሽብር አዋጅ የቀረበ ስላልሆነ ተጠርጣሪዎቹ የዋስ መብታቸውን ሊነፈጉ አይገባም ሲሉ የተከሳሽ ጠበቆች ተከራክረዋል። አቃቤ ሕግ ተቃውሟል። ፍርድ ቤት ብይን ለመስጠት ተለዋጅ ቀጠሮ ሰጥቷል። መለስካቸው አምሀ ዝርዝሩን ተከታትሏል። ተከሳሾቹ በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ መሐሌት ፋንታሁን፣ አጥናፉ ብርሃኔ፣ ዘላለም ክብረት፣ አቤል ዋበላ፣ አስማማው ኃይለ ጊዮርጊስ፣ ኤዶም ካሳይና ተስፋ ለሞለየስ ዛሬ ከረፋዱ አራት ሰዓት ከ20 ላይ ከፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት ሲገቡ ቀደም ሲል በፌዴራል አንደኛ ደረጃ ፍርድ ቤት ሲቀርቡ ከሚታየው ፊታቸው በእጅጉ የፈካ ነበረ። በሁሉም ፊት ላይ ፈገግታ ይታያል። እርስ በርሳቸው በሙሉ ልብ ሲጫወቱም ይታዩ ነበረ። በእጃቸውም ላይ ሰንሰለት አልነበረም። በዚህ ሁኔታ ጥቂት ቆይቶ ችሎቱ እንደተሰየመ የክስ ማመልከቻው ለእያንዳንዱ ተከሳሽ ተሰጠው። በዚህም ጊዜ የእያንዳንዱ ተከሳሽ ዶሴ በጣም ትልልቅ ስለነበረ ተከሳሾቹም ታዳሚውም ሳቃቸውን መቆጣጠር የቻሉ አይመስልም። የብዙ ሰው ሳቅ ድምፅ ፈነዳ። በጣም ለአጭር ጊዜ ነበረ። ፍርድ ቤቱ የእያንዳንዱን ተከሳሽ ስምና አድራሻ ማኖር ሲጀምር ቀድሞ ከሚታወቁት ተከሳሾች የአንድ ተጨማሪ ተከሳሽ ስም ተሰማ። አንደኛ ተከሳሽ ሶሪያና ሽመልስ በሌለችበት የተከሰሰች መሆኗን አቃቤ ሕግ አስታወቀ። ፍርድ ቤቱ የሁሉንም መኖር ከመዘገበና ካረጋገጠ በኋላ በአቃቤ ሕግ የቀረበውን ክስ በዝርዝር አንብቧል። የቀረቡት ክሶች ሁለት ሲሆኑ በአስሩም ተከሳሾች ላይ የቀረቡ ናቸው። አንደኛው ክስ በመደበኛው የወንጀል ህግና በጸረ ሽብርተኝነት አዋጅ ድንጋጌዎች መሰረት የቀረበ ሲሆን ባጭሩ በዋና ወንጀል አድራጊነት ተካፋይ በመሆን በፈጸሙት ሽብርተኝነት ድርጊቶችን ለመፈጸም በማቀድ መዘጋጀት፣ ማሴር፣ ማነሳሳት ወንጀል ተከሰዋል ይላል። ሁለተኛውም ክስ በሁሉም ማለትም በአስሩም ተከሳሾች ላይ የቀረበ ሲሆን መደበኛውን የወንጀል ህግ ድንጋጌዎች መሠረት አድርጓል። ክሱ ባጭሩ በዋና የወንጀል አድራጊነት በፈጸሙት በህገ መንግስትና በህገ መንግስታዊ ስርዓት ላይ በሚደረግ የሙከራ ወንጀል ተከሰዋል ይላል። በክስ ማመልከቻው በእነዚህ በሁሉም ተከሳሾች በተመሠረቱት ክሶች አኳያ አቃቤ ሕግ እያንዳንዱ ተከሳሽ ፈጽሟቸዋል ያላቸውንም ድርጊቶች ዘርዝሯል። ፍርድ ቤቱ ክሱን አንብቦ ከጨረሰ በኋላ ተከሳሾች ክሱን እንዲረዱትና የክስ መቃወሚያ ካላቸው እንዲያቀርቡ ተለዋጭ ቀጠሮ ሰጥቶ፣ የዋስትና ጥያቄ ግን በቀረበው የአሸባሪነት ክስ ምክንያት ሊጠየቅ ስለማይችል እስረኞቹ ወደ ማረሚያ ቤት እንዲሄዱ ትዕዛዝ ሰጥቶ ነበረ። ይሁንና የተከሳሽ ጠበቆች ከዋስ መብት ጋር በተያያዘ አቤቱታ ስላለን ፍርድ ቤቱ ይስማን ሲሉ አቤቱታ ቀረቡ። የአብዛኞቹ ተከሳሾች ጠበቃ አቶ አምሃ መኮንን የቀረበው ክስ የጸረ ሽብር አዋጁን ጠቅሶ የተመሠረተ ቢሆንም በአዋጁ የተጠቀሱትን የሽብር ድርጊቶችን መፈጸማቸውን ጨርሶ አይገልጽም ብለዋል። ስለሆነም ክሱ በጸረ ሽብር አዋጁ መሠረት አልቀረበም ሲሉ ተከራከሩ። አቶ አምሃ መኮንንን ይህን እንዲያብራሩልኝ ጠየቅያቸው ነበረ። ክሱ በጸረ ሽብር አዋጁ መሠረት ቀርቧል ማለት አይቻልም። የጸረ ሽብር አዋጁ ድንጋጌ መጠቀስ ብቻ አንድን ክስ በጸረ ሽብር አዋጁ መሰረት ቀርቧል አያሰኘውም ነው ክርክራችን። በጸረ ሽብር አዋጁ መሰረት ካልቀረበ ደግሞ የዋስትና ጥያቄው በዚሁ በጸረ ሽብር አዋጁ መሰረት የሚታይበት ምክንያት የለም በመደበኛው የወንጀል ህግ ስነስርዓት መሰረት ነው መታየት ያለበት በሚል የመደበኛው ወንጀል ህግ ስነስርዓት ላይ ከዋስትና ጋር በተያያዘ የተቀመጡትን ድንጋጌዎች አንስተን ደንበኞቻችን በዋስ እንዲለቀቁ ነው የጠየቅነው ጠበቆቹ የዋስ መብትን አስመልክቶ ያቀረቡት ይሄ ብቻ አይደለም ከጠበቆቹ አንዱ ዶክተር ያሬድ ለገሰ በበኩላቸው ይህ በፀረ ሽብር አዋጁ የተደነገገው የዋስ መብት ክልከላ ከህገ መንግስቱ ተዛማጅ ድንጋጌ ጋር ይጣረሳል በሚል ለፍርድ ቤቱ ጥያቄ አቅርበው ነበረ። አቶ አማሃ መኮንን ይህንንም አብራርተውታል። ከዚህም ባለፈ ራሱ እንደው ክሱ የቀረበው በጸረ ሽብር አዋጁ መሰረት ነው ቢባል እንኳን ይሄ የጸረ ሽብር አዋጁ በሽብር ወንጀል የተጠረጠረን ወይም ክስ የቀረበበትን ሰው የዋስ መብት መንፈጉ በህገ መንግስቱ ላይ ስለ ተከሳሾች መብት ከዋስትና ጋር በተያያዘ የተቀመጠውን ድንጋጌ የሚጥስ በመሆኑ ህገ መንግስታዊ ትርጓሜ እንደሚያስፈልገውና ፍርድ ቤቱ በዚህ በዋስትና ጉዳይ ላይ ውሳኔ ከመስጠቱ በፊት ጥያቄውን ለህገ መንግስት አጣሪ ጉባኤ እንዲልከው ነው ያመለከቱት። አቃቢ ህግ በበኩሉ ከተከሳሽ ጠበቆች የቀረበውን ክርክር ተቃውሟል። እንደ አቃቢ ህግ ክርክር ከሆነ ተከሳሾቹ ድርጊቱን ለመፈጸም ሲያሴሩ ተገኝተዋል። ይህም በክሱ ላይ ተዘርዝሯል። የሽብር ድርጊት የፈጸመ ደግሞ የዋስ መብት እንደማያገኝ በህጉ ተደንግጓልና፣ ተከሳሾቹ ማረሚያ ቤት ሆነው ጉዳያቸውን መከታተል አለባቸው ብሏል። ከህገ መንግስቱ ጋር ይጣረሳል የሚለው የተከሳሾች ጠበቃ ክርክር ግን የሚያስኬድ አይደለም ብሏል አቃቤ ህግ። ምክንያቱም የጸረ ሽብር አዋጁ በልዩ ሁኔታ የተደነገገ በመሆኑ ነው ሲል ተከራክሯል። ፍርድ ቤቱ የግራ ቀኙን ክርክር ከሰማ በኋላ በዋስ መብት ጥያቄ ላይ በቀረበው የሁለቱ ወገን ክርክር ብይን ለመስጠት ለሐምሌ 27 ቀን 2006 ዓ.ም ተለዋጭ ቀጠሮ ሰጥቷል። በሌለችበት ለተከሰሰችው ሶሊያና ሽመልስ በጋዜጣ ጥሪ እንዲደረግም ትዕዛዝ ሰጥቶ ተነስቷል። ሲፒጄ የተሰኘው የጋዜጠኞች መብት ተከራካሪ ድርጅት ይህንን ክስ አስመልክቶ ተቃውሞውን በብርቱ ቃላት ገልጿል። በድርጅቱ የምስራቅ አፍሪካ ተወካይ ቶም ሮድዝ ሂሳዊ አስተያየት መስጠት የአሸባሪነት ድርጊት አይደለም የኢትዮጵያ መንግስት የጸረ አሸባሪነት ሕጉን አግባብ ባልሆነ መንገድ ተቃዋሚዎችን ለማፈንና ጋዜጠኞችን ለማስፈራራት እንደገና እየተጠቀመበት ነው ሲሉ ድርጊቱን ተቃውመዋል። ቀጥለውም የኢትዮጵያ ባለሥልጣናት ስራቸውን በማከናወናቸው ብቻ እስከዛሬ ያሰሯቸውን ጋዜጠኞች ሁሉ እንዲፈቱ እንጠይቃለን ብሏል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ